ትላንት ረብ ሁለት የዩናይትድ ስቴትስ ከፍተኛ ፍርድ ቤት አስራ አምስት ሳምንት ያለፈው ጽንስ ማቋረጥን የሚከለክለውን የሚሲሲፒ ግዛት ሕግ ሲያይ ውሏል። በዚህ ዙሪያ አንገብጋቢ የሆነው ጥያቄ ታዲያ ፍርድ ቤቱ እንደ ኤሮፓያን አቆጣጠር በሺ ዘጠኝ መቶ ሰባ ሶስት አመተ ምህረት የጸደቀውን ሴቶች ከመንግስት ጫና ሳይደርስባቸው ጽንስን እንዲያቋርጡ የተወሰነውን የጽንስ ማቋረጥ ሕግ ይቀለብሰው ይሆን ወይ የሚለው ነው። ካቴሪና ለሰላማዊ ሰልፍ የወጡ እመቤት ናቸው። ይህ ሴቶች ከመንግስት ሰፊ ጫና ሳይኖርባቸው ጽንስ እንዲያቋርጡ በህገ መንግስቱ የተቀመጠው ኖ ቨርስስ ዌድ የተሰኘው አዋጅ በአስርት ዓመታት ጊዜ ውስጥ ያጋጠመው ትልቁ ፈተና ነው። የሚሲሲፒ ህግ ሴቶች ጽንስ ለማቋረጥ የሚወስኑበት ጊዜ ላይ ገደብ ይጥላል። የዩናይትድ ስቴትስ የበሽታ መከላከልና መቆጣጠሪያ ማዕከል ሲዲሲ ጥናቶች ዘጠና ሁለት በመቶ የሚሆኑ ጽንሶች የሚቋረጡት ጽንሱ ከተፈጠረ በ አስራ ሶስተኛው ሳምንት ጊዜ ውስጥ መሆኑን ያሳያሉ። ይሄ ታዲያ በሚሲሲፒ ህግ አይፈቀድም። ክሪስታ ኮርቤሎ ፍርድ ቤት ጽንስ ማቋረጥን እንዲከለክል ይሻሉ። ጽንስ ማቋረጥ እጅግ ኋላ ቀር ነገር ነው። ላለፈው ከ50 ዓመት በላይ ሴቶችንና ቤተሰብን ሲያፈርስ ነበር። ሳቫና ኤከርማንም ተመሳሳይ ሀሳብ አላቸው። እኔ እንደሚመስለኝ ማዳን የምንችለው ህይወት ሁሉ ትልቅ ዋጋ አለው። አሁን ለማድረግ እየጣርን ያለነው ገደቡ ሌሎች የዓለም ሀገራት ያደረጉት ላይ እንሁን መጣር ነው። ሪፐብሊካኑ ሴኔተር ስቲቭ ዴንሰን ትላንት ከከፍተኛው ፍርድ ቤት ውሎ በፊት እንዲህ ብለው ነበር እንደ ቻይናና ሰሜን ኮሪያ ያሉ ሀገራት የሚተገብሯቸውን የመሰሉ በህግ የተጫኑ የጽንስ ማቋረጥ ህጎችን ለማቆም እድሏለን። ዩናይትድ ስቴትስ ያደገ ጽንስ እንዲቋረጥ ከሚፈቅዱ በዓለም ላይ ካሉ ሰባት ሀገራት መካከል አንዷ ናት። በሌላ በኩል ሴቶች ያለምንም ጫናና የመንግስት ጣልቃ ገብነት ጽንስ ማቋረጥ ሊፈቀድላቸው ይገባል ከሚሉት መካከል አንዷ የሆኑት ዴሞክራቷ ተወካይ ሎይስ ፍራንክል ናቸው። ይሄ ጽንስ ማቋረጥን የሚከለክለው ህግ የፖለቲከኞች የሴቶችን ሰውነት ለመቆጣጠር ያሰበ ነው። ይሄ ግለሰቦች የሚፈልጉትን አይነት የጤና ሽፋን እንዳያገኙ ፖለቲከኞች የሚከለክሉት ነገር ነው። አሊ ሰንተር ክስ ጽንስ ማቋረጥን ይደግፋሉ። እኔ ጽንስ አቋርጫ አላውቅም፣ ግን ደግሞ አንድ ቀን ሊያስፈልገኝ ይችላል። ስለዚህ ይህ የፅንስ ማቋረጥ ፍትህንና ነጻነትን ይመለከታል። ፕሬዚዳንት ጆ ባይደን አሁን ባለው ህግ ዙሪያ እንዲህ ይላሉ። ሴቶች ከመንግስት ጫና ሳይኖርባቸው ጽንስ እንዲያቋርጡ በህገ መንግስቱ በተቀመጠው ሮቨር ዌድ የተሰኘው አዋጅ ደግፋለሁ። ይህ ምክንያታዊ የሆነ አቋም ነው ብዬ አስባለሁ። የጽንስ ማቋረጥ ተቃዋሚዎች ከፍተኛ ፍርድ ቤቱ ስድስት ለሶስት በሆነ ድምጽ በወግ አጥባቂዎች በመያዙ ለረዥም ጊዜ የጓጉለት ስንድል እንደሚያገኙ ተስፋ አድርገዋል። በቃላት ክርክር ወቅትም የከፍተኛ ፍርድ ቤቱ አባል የሆኑት ሶኒያ ሶቶሜየር ፍርድ ቤቱ በፖለቲካ ጣልቃ ገብነት እንዳይጎዳ አሳስበዋል። ሰዎች ይሄ ፖለቲካዊ ነው ብለው ካሰቡ እንዴት ነው ታዲያ መኖር የምንችለው? የሚሲሲፒ ሕግን ማጽደቅ በቀጣይ ሌሎች ግዛቶችም ተመሳሳይ አጋጅ የሆነ ሕግ እንዲያጸድቁ በር ይከፍታል። የጠቅላይ ፍርድ ቤቱ ዋና ኃላፊ ጆን ሮበርትስ እንዲህ ይላሉ። እንደሚመስለኝ የጽንሱን ቀጣይነት ከጽንስ ማቋረጥ ጋር የሚያያይዘው ነገር የለም፣ ነገር ግን የምርጫ ጉዳይ ነው። እንዴት ነው አንዲት ሴት ጽንሱን ለማቋረጥ ወይም ለመውለድ መወሰኗን በ15 ሳምንት ውስጥ የማታውቀው? ከፍተኛ ፍርድ ቤቱ በዚህ ጉዳይ ላይ ውሳኔውን በመጪው የጎርጎሮሳውያኑ አመት የሚያሳውቅ ይሆናል።